የፌዴራል አደጋ ስጋት አመራር ኮሚሽን በህወሓት ቁጥጥር ስር ወዳሉ የሰሜን ወሎ አካባቢዎች እርዳታ እንደሚቀርብ አስታወቀ። የፌዴራል መንግስት ከአለም የምግብ ፕሮግራም ጋር በመተባበር አቅርቦቱ እንዲዳረስ እየተደረገ እንደሆነ ነው ኮሚሽነሩ ያስታወቀው በፌዴራል መንግስት ቁጥጥር ስር ላሉት የደቡብ ወሎና የአፋር አካባቢዎችም የእርዳታ እህል እየተላከ መሆኑን የኮሚኒኬሽኑ ዳይሬክተር ደበበ ዘውዴ ለአሜሪካ ድምጽ ገልጸዋል። የኮሚሽኑ የኮሚኒኬሽን ዳይሬክተር ናቸው አቶ ደበበ ዘውዴ። አቶ ደበበ በወሎ ረሃብ ተከስቷል የሚለውንም እንደማይቀበሉ ተናግረዋል። አዲስ ጨኮል ተጨማሪ አለው። የኮሚሽኑ ህዝብ ግንኙነት ዳይሬክተር አቶ ደበበ ዘሩ ወደ አሜሪካ ድምፅ እንዳስታወቁት መንግስት ድጋፍ ማድረግ በማይችልባቸው የሰሜን ወሎና ዋጋ አካባቢዎች በዓለም የምግብ ፕሮግራም አማካኝነት ድጋፍ እየተደረገ ነው ብለዋል። ሰሜን ወሎ ላይ ዜጎቻችን አሉ፣ እነዚህን ተደራሽ ማድረግ ግድ ይላል። የሰሜን ወሎን አጠቃላይ ወረዳዎች ሸፍኖ ይሰራ የነበረው የአማራ መልሶ ማቋቋምና ልማት ድርጅት ነበር። አሁን ባለው ሁኔታ እዛ ጋር ገብቶ መስራት አይችልም። ስለዚህ እዛ ላሉ ወገኖች ድጋፉ መድረስ ስላለበት መንግስት ቢልክ ወይ ያቃጥሉታል ወይ ይዘርፉታል። ስለዚህ አማራጭ በመፈለግ መንግስት በደብልፊፍ በኩል እንዲገባ ነው እየተደረገ ያለው። ምክንያቱም ዩኤን ነው በራሱ ሎጎ እና በራሱ ባንዲራ ተሽከርካሪዎችን ማስገባትና ማከፋፈል ስለሚችል ነው። በመንግስት በኩል መሟላት የሚገባቸውን አሟልተንኛ በአሁኑ ወቅት ለሰሜን ወሎ የሚሄደው እርዳታ እንዲደርስ እየተደረገ ነው። ከየት እኛ ኮምቦልቻና ወሮታ ማዕከላዊ መጋዘኖች አሉ። ከዛ ማዕከላዊ መጋዘን እየጫነ ነው ይሄን በምልህ ሰዓት እየሄደ ነው። ትናንትናም አምስት መኪና አንድ ሺ ዘጠኝ መቶ አርባ ኩንታል ዳውንት ወረዳ ለተረጂዎች ሄዷል። ከዛ ውጪ ግን ከደብ ኤፍ ፒ ጋር በተደረገው ስምምነት በቀጣይ ባሉት አምስት ቀናት ውስጥ ሁሉንም የሰሜን ወሎ ወረዳዎችና አስተዳደሮች ተደራሽን ይደረጋሉ። ከዚህ ባሻገር ከሰሜንና ደቡብ ወሎ እንዲሁም ከዋግምራ ተፈናቅለው በደሴ ከተማ የሚገኙ ከ270ሺህ በላይ ተፈናቃዮች መኖራቸውን የገለጹት አቶ ደበበ ለእነሱም ድጋፍ እየቀረበ መሆኑና አብዛኛው ድጋፍ እየቀረበ ያለውም በመንግስት አማካኝነት ነው ብለዋል። ከሰሜን ወሎ አስራ ሶስት ወረዳዎችና ስምንት ከተማ አስተዳደሮች ከዋግምራ ከሰቆጣና አካባቢው እንዲሁም ከአፋር ክልል ከያሎ ወረዳ ለደቡብና ለሰሜን ወሎ አጎራባች ከሆኑት ወረዳዎች ወደ 270318 ሰዎች ተፈናቅለው በደሴ ከተማ ይገኛሉ። እነዚህ ወገኖች ያው በመንግስትና በአጋር አካላት በአሁኑ ሰዓት ድጋፍ እየተደረገላቸው ናቸው። አሁን ከገለጽኩ ሁሉ ውስጥ 118000 በመንግስት የሚደገፍ ሲሆን 60000 ደግሞ መንግስት ያልሆኑ ድርጅቶች ህብረት የሚደገፉ ናቸው። ቀሪዎቹ 92000 ደግሞ ያው ድጋፍ እርዳታ እየቀረበላቸው መሆኑን ገልጽልሃለሁ። አስራ ሰባት ሺህ ዲስፕሌስድ የሆኑ ሰዎች አሉ። እነዚህም ከስድስት ወረዳዎች ነው የተፈናቀሉ ጉሊና፣ ያለው አውራ፣ እዋ፣ ቴሩና ጭፍራ። ከነዚህ ለተፈናቀሉ ቅድም ለጠቀስኩ ቁጥር እስከ ትናንትና ድረስ ማለት ትላንት፣ ከትላንት ወዲያ አስር ሺህ አራት መቶ ዘጠና ሁለት ኮንታል ወደ አካባቢው ተልኳል። ድጋፉም ተጠናክሮ ይቀጥላል። የረድኤት ድርጅቶች በትግራይ ላይ የተከሰተው ሰብአዊ ቀውስ የሰጡትን ትኩረት ያህል በሌሎች የሀገሪቱ አካባቢዎች ለተከሰቱ ተመሳሳይ ቀውሶች ትኩረት እየሰጡ አይደለም የሚለውን የአንዳንዶችን ወቀሳ እንደሚቀበሉ የሚናገሩት አቶ ደበበ በመንግስት በኩል ግን ተመሳሳይ ድጋፍ እንዲያደርጉ ከበፊት ጀምሮ ግፊት ሲደረግ ነበር ብለዋል። በዚህም በአማራ ክልል ረድኤት ድርጅቶቹ ከመንግስት ጋር ተቀናጅተው ለመስራት ተስማምተዋል ነው ያሉት። የውጭ ድጋፍ ሰጪዎች ወደ ሰላሳ ሁለት የሚጠጉ በትግራይ ክልል አሉ ይዛ የሚጠቀሙትን ያለ አቅማቸውን እየተጠቀሙ ነው አይደለም በመንግስት በኩል ግፊት የማድረጉ ጉዳይ የተጓደለበት ጊዜ የለም። ግን እነዚህ አካላት ፈጥኖ በመግባት የመዘግየት ሁኔታ አለ። ክብርት የሰላም ሚኒስቴር ሚኒስትር ወይዘሮ ሙፈሪሀት ካሚል እንዲሁም ክቡር ኮሚሽነር ባሉበት ከአጋር አካላት ጋር ስብሰባና ውይይት ተደርጓል። በውይይቱ የተነሱ ነጥቦች እንዳሉ ሆነው ከኢትዮጵያ መንግስት ጋር ውል ገብተው እስከሰሩ ድረስ የግድ መግባት አለባቸው የሚል እና እነሱም በተቻላቸው አቅም ሪሶርስ የለንም፣ አይደለም፣ ካለበትም በማምጣት ከሌሎች ፕሮግራሞቻቸውም አጥፈው ወደዚህ በማስገባት ሙሉ አቅማቸውን እንዲሰጡ ስምምነት ላይ ተደርሷል። በጉዳዩ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ የሆኑት ስቴፋን ዱጃሪክ ባወጡት የድርጅቱ ዕለታዊ መግለጫ ላይ ወደ አማራና አፋር ክልሎች በተስፋፋው ጦርነት በአፋር 140ሺ በአማራ ደግሞ 233ሺ ሰዎች መፈናቀላቸውንና በሁለቱም ክልሎች 1.7 ሚሊዮን የሚሆኑ ዜጎች የምግብ ዋስትና ችግር ያለባቸው መሆናቸውን ገልጸዋል። ድርጅቱ ለረድኤት የሚያስፈልገውን በቂ ድጋፍ ባለማግኘቱ እንዲሁም በጦርነቱ ምክንያት ተደራሽ ሊሆኑ ያልቻሉ የተወሰኑ አካባቢዎች ቢኖሩም በሁለቱም ክልሎች የሚቀርበው የድጋፍ ጥያቄ በተሻለ መጠን ለመመለስ ጥረት እያደረጉ መሆናቸውንም አስታውቀዋል። ቃል አቀባዩ በመግለጫቸው ለሁለት ሳምንታት ገደማ ተቋርጦ የነበረው የትግራይ ድጋፍ ከጳጉሜ አንድ እስከ ሶስት ድረስ አንድ መቶ አርባ ሰባት የሰብአዊ ድጋፍ የጫኑ ከባድ መኪኖች ወደ ትግራይ መግባታቸውንና በመስከረም አንድም ሰባት ሜትሪክ ቶን የአውሮፓ ህብረት ሰብአዊ ድጋፍ የያዙ አውሮፕላን መቀሌ መግባቱን ገልጸዋል። ይሁንና ድጋፉ በየቀኑ ወደ ትግራይ እንዲገባ ከሚጠበቀው አንድ መቶ መኪና ድጋፍ አንጻር ውስን መሆኑን አስታውሰዋል። ሰሞኑን በማህበራዊ ሚዲያዎች በወሎ ረሃብ ተከሰተ የሚሉ መረጃዎችን በተመለከተ በትላንትናው ዕለት ለአሜሪካ ድምጽ ቃላቸውን የሰጡት የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ መሐመድና የሰሜን ወሎ ምክትል አስተዳዳሪ ዲያቆን ተስፋውን ባያብል ህወሀት በተቆጣጠራቸው የሰሜን ወሎ አካባቢዎች ችግሩን ሊኖር እንደሚችል ስጋታቸውን ገልጸው መንግስት በሚቆጣጠራቸው አካባቢዎች ግን ረሃብ አለመከሰቱን አመልክተዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር ደበበ ዘውዴም በተመሳሳይ ረሃብ ተከስቷል የሚሉ ቅስቀሳዎች ትክክል አይደሉም ብለዋል። አቶ ደበበ በህወሀት ቁጥጥር ስር ባሉ የሰሜን ወሎና ዋጋ አካባቢዎችም በአምስት ቀን ውስጥ አስፈላጊው ድጋፍ እንደሚደርስ ያላቸውን እምነት ገልጸዋል። ለወሎ ህዝብ እንድረስለት በሚል በማህበራዊ ሚዲያዎች ከትላንትና ጀምሮ በርካቶች የተሳተፉበት የድጋፍ ማሰባሰብ ስራዎች እየተሰሩ ናቸው። የአማራ ክልል መንግስትም በጉዳዩ ባወጣው መግለጫ የድጋፍ ማሰባሰቡ ስራ ለዚሁ ዓላማ በተቋቋሙ አካላት አማካኝነት ብቻ እንዲሰራ አሳስቧል። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድራ